መደራደሪያ ተጠቅመን የታችኛው የተፋሰስ ሀገራቶችን ወደ ኮፕሬቲቭ ፍሬምወርክ አግሪመንቱ እንዲመጡ ሁሉንም የሚጠቅም የህግ ማዕቀብ የሚያደርግበት ነባራዊ ሁኔታ ይኖራል ማለት ነው። ሌላው ደግሞ ሁለት ሺህ ሀያ ብናየው የመጣው ዝናብ በመቶ ዓመት አንድ የሚመጣ አይነት ከዛ በኋላ የመጣውም አሁንም ድረስ ብናየው እግዚአብሔርም ረድቶናል እላለሁ። ኢትዮጵያ ውስጥ ያለ ሀይል የሚጠቀም ነገር በሙሉ የሚንቀሳቀሰው በአራት ሺህ ስምንት መቶ ሜጋዋት ነበረ። እሱን አስበህ የእሱን አንድ ሶስተኛ ከአራት ተርባይን ብቻ ከህዳሴ ግድብ ማግኘት ምን ያህል ትልቅ ኢምፓክት እንዳለው እንግዲህ ጅስ ማሰብ ነው። ይሄ ማለት ግን ሀይል ስላለ ብቻ ሁሉም ሰው ተጠቃሚ ይሆናል ማለት አይደለም። እሱ ላይ ትልቅ ትልቅ ትልቅ የቤት ስራ ይቀረናል። መሰንበቻውን የብዙዎችን ትኩረት የሳበ ጉዳይ ነው። መነሻ የሆነችውን ኢትዮጵያን ጨምሮም ያንዳቸው ከሌላው በእጅጉ ቢለያይም ከአስራ አንዱ የተፋሰሱ አገሮች ለአብዛኞቹ የሕልውናቸው የደም ስር የሆነው የዓለማችን ረጅሙ ወንዝ ናይል፣ ዛሬ በኢትዮጵያ አዲስ ምዕራፍ ተጽፏል። በአባይ ወንዝ የብዙ መቶ ዘመናት ታሪክ የኢትዮጵያን የኃይል ጥማት ለማርካት እና በክልሉም የኃይል አቅርቦትን ያሳድጋል የተባለለት ግዙፉ ግድብ ህዳሴ። በርካታ ዓመታት ውዝግብና ኢትዮጵያ ውስጥ የሚታዩ ቀውሶች በተዘዋዋሪ ተጨማሪ ምክንያቶች ሆኖ ቢቆይም በመጨረሻው እውን መሆኑ ተዘግቧል። እርግጥ የአባይን ልጅ የሚለው ተረት ተረት ሆኖ ሊቀር ይሆን? የህዳሴ ግድብ ቃል ኪዳን ይዝ ይሰምርስ ሲሆን ስጋቶች ተጨባጭ ፈተናዎቹስ ውስጥ ምንድን ናቸው? የመልክዓ ምድራዊ አቀማመጥን ተንተርሶ የሚቀየስ ዓለም አቀፍ የፖለቲካ ስትራቴጂ ግዙፉ ግድብ ስጋት ያሳደረባትና ብርቱ ተቃውሞ ስታሰማ የኖረችው ግብጽ፣ የንዑስ አህጉሩ የፖለቲካ ሁኔታና የኢትዮጵያ አጠቃላይ ይዞታ ቀጣዩን ምዕራፍ እንደምን ይቀርጹት ይሆን የሚለውን ጨምሮ የህዳሴ ግድብ ቃል ኪዳንስ በእርግጥ ይይዝ ይሰምር ይሆን? ይህ ራዕይ ደርሶ እውን ይሆን ዘንድ ያቅማቸውን ካደረጉ አያሌ ኢትዮጵያውያን ዘንድ ባሳደረው ተስፋና ሊገጥሙ የሚችሉትን ፈተናዎች እንዲሁም የተሻሉ የሚባሉ ቀጣይ አቅጣጫዎችን አስመልክቶ ለግንዛቤያችን የሚበጅ ብርሃን የሚፈነጥቁ ሶስት የጉዳዩ አዋቂ ባለሙያዎችን ጋብዘናል። እንግዶቼ በቅድሚያ ለተሳትፏችሁ አመሰግናለሁ። በትውውቁን ጀምር ከውሃ ጉዳዮችና ከዓለም አቀፍ የውሃ ሕግ አዋቂነታችሁ ባሻገር በአባይና አለፍ ብሎም በናይል ወንዝ ይዞታ ታሪክና ስምምነቶች እንዲሁም ውዝግቦች ዙሪያ በሚነሱ ጭብጦች ላይ ጥናቶች ያካሄዳችሁ ባለሙያዎች ናችሁ። የዛሬው ውይይታችን ትኩረት የሚያደርግባቸውን ጉዳዮች ጨምሮ ከዚህ ጋር የተዛመደ ስራችሁንና ራሳችሁን በምታስተዋውቁበት ብንንደረደር። እሺ አሉላ፣ በጣም አመሰግናለሁ ስለጋበዝከኝ። ጥሩ ሰው አሰፋ እባላለሁ እኔ በታምፓ ፍሎሪዳ፣ በተለይ ዋና አየር ንብረት ጋር የምንሰራ በተለይ ደግሞ በዚህ በህዳሴ ግድብ ሁኔታ ዊ አስፓየር ከሚባል በጎ አድራጎት ጋር የምንሰራ ነኝ። አመሰግናለሁ ስለጋበዝከኝ። ታንኪው አሉላ፣ ድሎ ስለሰጠህኝ። ስሜ ማህሙድ ሸፍትኩዬ እባላለሁኝ። በአለም አቀፍ የህግ ጥናት ፒኤችዲ ወስጃለሁ። ናይል ኢን ሌጋል ን ፖለቲካል ፐርስፔክቲቭ ቢትዊን ቼንጅ ን ኮንቲንዩቲ የሚል መጽሐፍ ኦተር ነኝ። የፒኤችዲ ዲዘርቴሽን ነበረ። ከአስፐር ጋር አብሬ እሰራለሁ። በስዳሴ በህዳሴ ግድቡና በናይል ቤዚን ዙሪያ በጠቃላ የህግ ባለሙያ ነኝ። እሺ አመሰግናለሁ አሉላ ስለጋበዝከኝ። መቅደላዊት መሳይ ይባላለሁ። አጠቃላይ የናይል ውሃ አጠቃቀም ምክንያታዊና ፍትሃዊ እንዲሁም ዘላቂ ልማትን በማከለ መልኩ የአባይን ውሃ እንዴት መጠቀም እንችላለን የሚለው ሀሳብ ላይ ነው ፒኤችዲ ሥራዬን የምሰራው። ፍሎሪዳ ኢንተርናሽናል ዩኒቨርሲቲ የሚባል ትምህርት ቤት ውስጥ ነው። አሁን ያለው እንዳልከው የአባይ ውሃ በተለይ ደግሞ ከህዳሴ ግድብ ጋር ተያይዞ ከነ ዶክተር ጥሩሰው ከነ ዶክተር ማህሙድ ጋር ዊ አስፓየር ውስጥ እንሳተፋለው ከዛም በተጨማሪ የኢትዮጵያ ውሃ መማክርት ካውንስል ውስጥም እንደሱ አይነት ሌሎች ኦርጋናይዜሽኖችም ጋር ለኢትዮጵያ ይበጃል፣ ለኢትዮጵያ ውሃ አጠቃቀም ኮንትሪቢዩት ከሚያደረጉ ኦርጋናይዜሽኖች ጋር ብር ይሰራሉ። መልካም ለትውውቁ አመሰግናለሁ። እንግዶቼ ከነገሩ እምብርት እንነሳ፣ ለጠቅላላ ውይይታችን መነሻ ከሚሆንን መሰረታዊ ጭብጥ ብንንደረደር። ዶክተር ጥሩ ሰው እንደ ትውውቁ ሁሉ ይሄንንም ከርሶ ልጀምር። የህዳሴ ግድብ ተጠናቀቀ። ከህዳሴ ግድብ ግንባታ በኋላ ስራ ላይ ይውላሉ የተባሉ ተስፋ የተጣለባቸው ጉዳዮች እውን ሊሆኑ ነው የሚል አይነት መንፈስ ያለው ዜና ነው የተሰማው። በእርግጥ የቱ ጋር ነው ያለ ነው? ዶክተር ጥሩሰው የህዳሴ ግድብ ጉዳይ ሲነሳ የአባይ ግድብ ጉዳይ ሲነሳ እና እንዲያመጣ የሚፈለጉት አዎንታዊ ለውጦች ሲታሰቡ። አመሰግናለሁ አሉላ በጣም መሰረታዊ የሆነ ጥያቄ ነው ያነሳኸው። የቱጋነው አሁን ብንል እንደ ቴክኒካል ሰው እኔ ተጠናቆል ነው የምለው። ግን ቁጥር ካስፈለገ ምናልባት ለአድማጮች ዛሬ ሰዓት ያለ ነው፣ አራት ተርባይኖች ተክለናል። አራቱ ደግሞ ወደ ሰላሳ ፐርሰንት የሚሆነውን ሙሉ ሲሆን የሚያመነጨውን የሚያደርጉ ማለት ነው። ሙሉ ሲሆን አምስት ሺ አንድ መቶ ሀምሳ ሲሆን እነኛ አራቱ ደግሞ አንድ ሺ አምስት መቶ ሀምሳ ሜጋዋት የሚያመነጭ የሚችሉ ናቸው። ሌላው በሙሌትም በኮንስትራክሽን ስናየው ጥሩ ቦታ ነው ያለው ማለት እንችላለን። ሌላው ያው እንደምታውቀው እንግዲህ የህዳሴ ጉዳይ በጣም አጨቃጫቂ ለረጅም ጊዜ የሄድንበት ሁኔታ ነው ያለው፣ ግን አንድ መሰረታዊ ሆነው ምንድን ነው በፊትም በኔጎሽሽም ላይ ኔጎሽት ሲያደርጉ የሚያወሩት የሚጠቀሙት ነገር ቢኖር ኮንስትራክሽን እና ኦፕሬሽን የሚባል ነገር አለ፣ መስራት ሲጀመር። ስለዚህ አሁን ኦፊሻሊ ያንን የኦፕሬሽን የሚለውን ጀምረናል ማለት ነው። ያ ደግሞ ከአርባ ዘጠኝ ቢሊዮን ሜትር ኪዩብ በላይ ከሆነ ኦፐሬሽን ይባላል። ከዛ በፊት ግን ኮንስትራክሽን ነው ብለው ለረጅም ጊዜ ሲጨቃጨቁበት የነበረም ነገር ስለሆነ እንዳልከው ቁጥሩን መናገር ከሆነ እንግዲህ ዛሬ ያለ ነው እስከ ስልሳ ሁለት ቢሊዮን ኪቢክ ሜትር የሚሆን ይዘናል። ሲሞላ ሰባ አራት ቢሊዮን ኪቢክ ሜትር ነው የሚሆነው። ካሉት ደግሞ ከአስራ ሶስቶቹ አራት ተርባይኖች ይዘናል ማለት ነው እና ይሄንን ማመንጨት እንችላለን ግን ወደኋላ እንመጣበት ልንመጣበት እንችላለን። ይሄ የተመነጨውን ደግሞ እንዴት ለሰው እናደርሳለን የሚለው በደንብ መሰመር ያለበት ሁኔታ ነው። እዚህ ላይ ላቁም። ትክክል። ወደ ዋናው በር መግቢያ አድርሰውን ያቆሙት ትልቁ ጥያቄ ይመስለኛል። መግደላዊት፣ ወደ አንቺ ልመጣ ነው። በተለይ የሁለቱ ሀገሮች ግብፅ እና ሱዳን ፍላጎት ይሟላል አይሟላም ከሚለው አንስቶ ሌሎች የሀገራቱን ግንኙነቶች ውጥረት ውስጥ እስከሚያስገቡ ድረስ ውዝግብ አልተለየውም እና የህዳሴ ግድብ ጉዳይ እድሜ ያህል የምናስታውሰው ዛሬም ያልተቋረጠ ሁኔታ እናያለን። ምናልባት አሁን የደረሰበት ቦታ ይሄን አቅጣጫ የሚያስቀይር ነገር ተፈጥሮ ይሆን? ምናልባት የሱዳን ጉዳይ ለየት ባለ ዓይን የሚታይበት ነው። ሱዳን በእርስ በርስ ጦርነት ውስጥ የተዘፈቀችበት እና የበረታ ፈተና እየታመሰች ያለችበት ነው። ረሃብና ድርቅን ጨምሮ ግብፅ ጠንከር ያለ አቋምም ፍላጎቷም ይጓደላል የሚለውን የሚቀርቡትን ሳይንሳዊ ትንታኔ በሚሞግት መልኩ የቀጠለች አገር ነች እና ይሄ ሁኔታ ምን ቀየረ? መግደላዊት እኔ አሁን የአባይ ውሃ ተፋሰስ አጠቃቀም ላይ መሰረታዊ የሆነ ችግር አለ። አሁን ላይ የተከሰተ ሳይሆን ከዘመናት ጀምሮ ይዘነው የመጣ ነው። ፍትሐዊ ያልሆነ አጠቃቀም አለ። ስለዚህ ሕዳሴ ግድብ ባይሆንና ሌላ ምንም አይነት ፕሮጀክትን ብንሰራ ችግር መፈጠሩ አይቀርም ነበር። ስለዚህ ይሄ ሕዳሴ ግድብ አወዛጋቢ ነው የሚለውን ብዙም አልቀበለውም። አትሊስት ከኢትዮጵያ ሳይ ለህዳሴ ግድብ አወዛጋቢ ሆኖ ሳይሆን ምንም አይነት ፕሮጀክት የአባይ ተፋሰስ ላይ አወዛጋቢ ሳይሆን የታችኛው ተፋሰስ ሀገራትን ጥቅም ይነካል ተብሎ ስለሚታሰብ ነው እንጂ ህዳሴ ግድብ ምንም አከራካሪም አወዛጋቢም ፕሮጀክት መሆን ያልነበረበት ጉዳይ ነበር። ግን ወደ ነጥብ ስመጣ የህዳሴ ግድብ መጠናቀቅ፣ አትሊስት ኮንስትራክሽኑ መጠናቀቁ ለኢትዮጵያ ትልቅ ድል ነው። ለኢትዮጵያም ብቻ ሳይሆን ለተፋሰሱ ሀገራት ትልቅ ይሄ ስታትስ ኮ የምንለውን ነገር የሚያንቀሳቅስ አይነት ሙቭመንት ነው። እስካሁን እንግዲህ እስከ ዘመናት ጀምሮ ሁሉም ሀገሮች በተለይ ኢትዮጵያ የአባይ ውሀን ለመጠቀም ፍላጎቱ ነበረ፣ አቅሙ ግን አልነበረም። አሁን ፎር ደ ፈርስት ታይም ኢን አወር ሂስትሪ በራሳችን አቅም በራሳችን ገንዘብ በራሳችን ጥረት ይሄን የሚያክል ትልቅ ፕሮጀክት ሰርቶ ማጠናቀቁ አንደኛ ፌቨሩን ይሄ የፓወር ዳይናሚክስ ፌቨሩን ወደ ኢትዮጵያ እና ወደ ላይኛው ተፋሰስ ሀገሮች ያመጠዋል ይሄ ማለት ህዳሴ ግድብ ሁሉንም የአባይ ውሃ ተፋሰስ ውስጥ የአባይ ተፋሰስ ውስጥ ያለውን ችግር በሙሉ ፈቶልናል ማለት አይደለም። ግን አትሊስት ሀገሮች አንድ ላይ መጥተው እንዲነጋገሩ በኋላ ላይም ዶክተር መሀመድ ያነሳው ይሆናል ተፋሰሱን ሊገዙ የሚችሉ ማዕቀፎች እነሱ ላይ ንግግሩ እንደገና እንዲነሳ ከዛም ከዛም አልፎ ተርፎ እንዲፈረም እንቅስቃሴ ለእነሱም ሁሉ እንቅስቃሴዎች ኤነርጂ ሀይል ሰጥቷል። ስለዚህ ህዳሴ ግድብ ለኢትዮጵያ ያለው ጠቀሜታ ምንም የሚነገርም አይደለም የሚካድም አይደለም። ከዛም ባሻገር ግን ከኛ አልፎ ለሌሎችም ተፋሰስ ሀገሮች መነቃቃትን ፈጥሯል። አዎ እንችላለን የሚለውን ስሜት ይፈጥራል። ከዛም ባሻገር ፓወር ዳይናሚክስን ወይም ይሄ ስታትስ ኮውን ሁልጊዜ የታችኛው ተፋሰስ ሀገሮች ዶሚኔት ከሚያደረጉበት ሴናሪዮ አሁን የላይኞቹም ተፋሰስ ሀገሮች በትክክል ወደ ሌቭል ፕሌይንግ ፊልድ እንድንመጣ መንገዱን ከፍቶልናል። ስለዚህ ምንድን ነው ኢምፕሊኬሽኑ? የህዳሴ ግድብ አባይ ተፋሰስ ላይ በጣም ትልቅ ጌም ቼንጀር የሆነ ፕሮጀክት ነው የሚሆነው። ለኢትዮጵያ ያለው ጠቀሜታ እንዳለ ሆኖ ከዛም ባሻገር ግን ሰፋ ያለም ኢምፕሊኬሽን አለው። መልካም። መግደላዊት በዝርዝር ነው የተመለከትሽው የኢትዮጵያ ህዝብ ፍላጎት የውሃው ምንጭ ወይም ደግሞ ለትልቁ አባይ የምታዋጣውን ያህል ያልተጠቀመች አባይን ልጅ ውሃ ጠማው እስከሚለው ብሂል የዘለቀ ነው እና ተጠቃሚነቷ ጥያቄ ውስጥ የሚገባ አይመስለኝም። ዶክተር መሐመድ ወደ አንተ ልምጣና መግደላዊት ካቆመችበት ብትወሰድ፣ በተለይም ደግሞ እነኚህ ስር የሰደዱ ውዝግቦች እንዳሉ ሁኔታዎች ነው ውዝግቦችን እያነሳ ያለሁት አሁንም እነኚህ ውዝግቦች አንዳንድም የግንባታውን ያደናቅፋሉ እስከሚባለው ድረስ ተጽዕኖች በተለያዩ መንገዶች የግብፅ ፍላጎት ይጓደላል የሚለው መከራከሪያ አጥጋቢም ይሁን አይሁን ከሕግ አንጻርም የሚታይበትን ጨምሮ ስር ለሰደዱ ውዝግቦች ለዓመታት ለቀጠለ በወጉም ላልተቋጨ ድርድር ድረስ የዘለቀ ነበርና ከሕግ አንጻር እነኚህን የተፋሰሱ ሀገሮች ጥቅም በተማከለ መልኩ ለማስጠበቅ ምን አይነተኛ ለውጥ ያስከትላል ከህግ ህግ አንጻር። መግደላዊት ቀደም ብላ ዋና ዋና የምትላቸውን ጭብጦች አንስታልናለች። አመሰግናለሁ አሩላ። ይሄ ክሪቲካል ጥያቄ ነው። እኔ የህዳሴ ግድቡን የምገልጽበት መንገድ አሁን በጸሐፊም ላይ ጽሁፎች ላይ በአብዛኛው የምገልጸው ዲፋክቶ የሆነ ለውጥ አምጥቷል ብዬ ነው። ስታተስ ኮ ላይ ቅድም መቅደላዊትም እንዳለችው ዲፋክቶ ማለት በነባራዊ ሁኔታ በተጨባጭ ማለት ነው። ነገሮችን የቀየረበት ሂደት ነው ያለው የህዳሴ ግድቡ ማለት። ይሄ ስታተስ ኮ ምንድን ነው ወደሚለው ነው የሚወስደን። ስታተስ ኮ የታችኛው የተፋሰስ ሀገራቶች ፕራይመርሊ ግብፅና ሱዳን ሲግኒፊካንት የሚባለውን የአባይ ውሃ የሚጠቀሙበት ሂደት አምሳ አምስት ቢሊዮን ኪቢክ ሜትር ውሃ በህግ ደረጃ አሁን ዘጠኝ ሀምሳ ዘጠኝ በተስማሙ ስምምነት ግብፅ ሀምሳ አምስት ነጥብ አምስት ቢሊዮን ኪቢክ ሜትር ውሃ ትጠቀማለች፣ መብት አላት ይላል። ከዛ በተጨማሪ ሱዳን አስራ ስምንት ነጥብ አምስት ቢሊዮን ኪቢክ ሜትር ውሃ ትጠቀማለች። አስር ቢሊዮን ኪቢክ ሜትር ውሃ ደግሞ ለኢቫፖሬሽን ተትቷል። ይሄ አሁን ካውንት የተደረገው ነው። ግን አንዳንድ ሳይንቲስቶች እነ ዶክተር ጥሩ ሰውም በኋላ ላይ ሊጨምርበት ይችላል የአባይ ተፋሰስ ውሃ መጠኑ ከዚህ በላይ ነው ሰማንያ አምስት ሰማንያ አራት ቢሊዮን ኪዩቢክ ሜትር ውሃ በላይ ነው እና አናካውንትድ የሆነ ውሃ አለ። ያንንም በጠቅላላ የምትጠቀመው ግብፅ ናት ማለት ነው። ኢትዮጵያ በዚህ ሂደት ውስጥ ሲግኒፊካንት የሚባለውን የውሃ መጠን ኮንትሪቢዩት እያደረገች ምንም ያልተጠቀመችበት ሂደት ነበረ። ይሄንን ሂደት እንግዲህ በዋነኝነት በሕዳሴ ግድብ ነው ሲግኒፊካንት የሚባለው ዲቨሎፕመንት የተጀመ አብላጫውን ወይንም ከፍተኛ መጠን ያለው ውሃ እያበረከተች እያልከን ነው? አዎ፣ እያበረከተች የህዳሴ ግድቡን መገንባት ሲጀምር ነው እንግዲህ። ይሄ ኢኩተብል ወደሆነ ወይም ደግሞ የፍትዕ እና የርትዕ አጠቃቀም ሂደት ውስጥ መግባት የጀመር ነው ማለት ነው። የህዳሴ ግድቡ ሲጠናቀቅ ይህንን ያለውን ስታትስ ኮ ኢትዮጵያ ምንም የማትጠቀምበት፣ ግን የታችኛው ተፋሰስ ሀገራቶች ደግሞ በጠቅላላ ውሃውን የሚጠቀሙበትን ስታትስ ኮ። በፋክት ደረጃ የቀየረበት ሂደት ነው። በፋክት ወይም ደግሞ በተጨባጭ ሁኔታ የቀየረበት ሂደት ዲፋክቶ እንለዋለን። ግን አሁን ዲጁር የምንለው ደግሞ አለ። ዲጁር የምንለው ማለት ከህግ አንጻር ደግሞ ምንድን ነው ያለው ኢምፕሊኬሽን ስንል እስቲል የታችኛው የተፋሰስ ሀገራቶች ኢንቮክ የሚያደርጉት ወይም ደግሞ ሪላይ የሚያደርጉት በዚሁ በቅኝ ግዛት እና የቅኝ ግዛት ርዝራዥ በሆነ በአስራ ዘጠኝ ሀምሳ ዘጠኝ የተስማሙ ስምምነት መብታችን ነው ሸራችን ነው ብለው የሚሉበት ሂደት አለ። ሌላ ደግሞ ትልቅ የሆነ ይሄንን ስታተስ ኮ ለማስቀየር ኮኦፕሬቲቭ ፍሬምወርክ አግሪመንት የሚባል ፕሮጀክት ነበረ በአስራ ዘጠኝ ዘጠና አምስት አካባቢ ጋር የጀመረ ከዛ በኋላ ዘጠና ሰባት ላይ በትክክል ኔጎሽዬሽን ያደረጉበት ከአስር አመት በላይ ድርድር ያደረጉበት ሂደት ነበረ። እዛ ሂደት ላይ ያልተስማሙበት የስምምነቱ አርባ ምናምን አንቀጾች አሉት። ትልቅ የሆነ ዶክሜንት ነው። አሁን ባለው የዓለም አቀፍ ህግ ሞደርን ኢንተርናሽናል ዋተር ተብሎ የምንላቸው ወይም ዘመናዊ የዓለም አቀፍ የውሃ ህጎች የምንላቸው ሪፍሌክሽን ነው እነሱን፣ የእነሱ ነጠብራቅ ነው። እነሱን በአንድ ላይ ያካተተ ማንንም የማይጎዳ ሁሉንም የተፋሰሰ ሀገራቶች የሚጠቅም ተብሎ ዲዛይን የተደረገ አግሪመንት ነው ማለት ነው። ይሄን አግሪመንት የእነሱን በፊት የነበረውን ሱዳን እና ግብጽ በአስራ ዘጠኝ ሀምሳ ዘጠኝ ስምምነት ላይ ያላቸውን መብት ሪኮግናይዝ መደረግ አለበት ሳይና እናደርግም ይሄን አግሪመንት ብለው የወጡበት ተጨባጭ ሁኔታ ነበር ያለው ማለት ነው። ያ ከወጣ ያ ካለቀ በኋላ ኢትዮጵያ እንግዲህ በዓለም አቀፍ ህግ መሰረት ሁላችንንም ተጠቃሚ በሚያደርግ ሂደት ኮኦፕሬት አድርገን በጥሩ ጉርብትና ላይ ተመስርተን የምናደርገውን ፕሮጀክቶች በጠቅላላ ያንን አስቀርታችኋል። ስለዛ ያለን አማራጭ እኛ እናንተ እየበላችሁ ቁጭ ብለን የምናይበት ተጨባጭ ሁኔታ የለም። ስለዛ ግንባታ መገንባት አለብን በሚል የህዳሴ ግድብ ተጀምሯል ማለት ነው። ይሄ ፕራክቲስ በተግባር ያለውን ነባራዊ ሁኔታ የቀየረበት ሂደት አለ። ግን በህግ ያለው ነባራዊ ሁኔታ እንዲቀየር የግድ የታችኛው የተፋሰስ ሀገራት ይህንን የኮኦፕሬቲቭ ፍሬምወርክ አግሪመንት መፈረም መቻል አለባቸው። እነሱ ካልፈረሙት የኮኦፕሬቲቭ ፍሬምወርክ አግሪመንቱ በሶስተኛ የአለም አቀፍ ህግ መርህ ምን አለ? አንድ አግሪመንት ወይም አንድ ህግ አስገዳጅነት ኃይል ያለው ማለት ነው ያልተዋዋሉ ኃይሎች ላይ ያልፈረሙና ያላጸደቁት ሀገራቶች ላይ የአስገዳጅነት ኃይል የማይኖሩበት ሰርከምስታንስ ይኖራል እና የሌጋል ኢምፕሊኬሽኑ ያን ያክል ገና ይቀረዋል ማለት ነው። ይሄንን እንግዲህ በኋላ ላይ እኔ በጽሁፌም በምንም ሰጅስት የማደርጋቸው ሪኮመንድ የማደርጋቸው መንገዶች አሉ። ምን አይነት አፕሮችን ብትከተል ኢትዮጵያ የታችኛው ተፋሰስ ሀገራቶችን ወደ ኮኦፕሬቲቭ ፍሬምወርክ አግሪመንት ማምጣት ትችላለች የሚለው፣ ግድቡን አንደኛው ሲግኒፊካንት የሆነው ዲቨሎፕመንት የሚያደርገውን ከህግ አንጻር እንደ መደራደሪያ የምንጠቀምበት ሂደት እና እሱን እንደ መደራደሪያ ተጠቅመን የታችኛው የተፋሰስ ሀገራቶችን ኢንሴንቲቫይዝ አድርገን ወደ ኮኦፕሬቲቭ ፍሬምወርክ አግሪመንቱ እንዲመጡ ሁሉንም የሚጠቅም የህግ ማዕቀፍ ቤዚኑን ሰስተነብል ወደሆነ የአጠቃቀም ሂደት ውስጥ እንድንመጣ የሚያደርግበት ነባራዊ ሁኔታ ይኖራል ማለት ነው። አሉላ፣ መልካም ዋና ዋናዎቹ ጭብጦች መነሳት ያለባቸው የተነሱ ይመስለኛል። እንዳልከው የሚቀጥለውን ሁኔታ በአማራጭነት የሚታዩትን የምናያለን። የቅርብ ጊዜው እንግዲህ ትኩሱ ይህ ኮፐሬቲቭ ፍሬምወርክ አግሪመንት ያላችሁት የትብብር መግባቢያ አይነት ሰነድ የቅርብ ጊዜውን ሁኔታዎች እናያለን። ከዚያ በፊት ግን ዶክተር ጥሩ ሰው ፈተናዎችን ብንመለከት ምን አይነት ፈተናዎች ታለፉ እዚህ ለመድረስ የትኞቹስ ገና የሚቀጥሉ ፈተናዎች ይሆኑ? በጣም ጥሩ ጥያቄ ነው አሉላ። ብዙ ሁኔታ ነው ያለፍነው። ዶክተር ማህሙድ እንዳነሳው ግብፅና ሱዳን የሚጠቀሙት በአስራ ዘጠኝ ሀምሳ ዘጠኝ ያለ ሕግ ሆኖ መቶ በመቶ የአባይን ውሃ የመጠቀም ሁኔታ እኛ ይገባናል የሚል ነው። ስለዚህ ኢትዮጵያ ደግሞ ይሄንን የህዳሴ ግድብ ስትሰራ በሀያ አስራ አምስት በፈረንጅ አቆጣጠር ኮፐሬቲቭ ፍሬምወርክ የሚባል ከዛ ተነስታ ነው የሰራችው እና በጣም ትልቅ ችግር ነበር ለመናገር ዞሮ ዞሮ ግን ምን ያህል ነው ይሄ ሌሎችን በማይጎዳ ሁኔታ የሚል ነው እና እኔ ራሴ እንደ ፕሮፌሽናል ምን ያህል ውሃ መያዝ አለባቸው እንደሚከታተል ሰው ሳይ ጥሩ ነገር ነው የተደረገው፣ እነሱንም በማይጎዳ ሁኔታ። ሌላው ደግሞ አንዳንዴ ሰዎች ብናየው እግዚአብሔርም ረድቶናል እላለሁ በአንድ በኩል ምክንያቱም ሁለት ሺህ ሀያ ብናየው የመጣው ዝናብ በመቶ ዓመት አንድ የሚመጣ አይነት ከዛ በኋላ የመጣውም አሁንም ድረስ ብናየው ሌላ በህግ በኩል ያለው ዶክተር መሐመድ ነሳው ተጨምሮ ሌላውም ረድቶናል እና ኢትዮጵያ ያነሳችው ትክክለኛ ነው። ጥሩ እየሄድን ነው የምለው። እንግዲህ ጠቅለል ሳደርገው መግደላዊት ወደ አንቺ ልመለስ ነው። በግርድፍ ነው እኔ በአማርኛ እየመለስኩ ያለሁት። ምናልባት ጥቅም ላይ የዋለ ምትጠቀሙበት አጠራር ካለ ትነግሩኛላችሁ። ሁሉን አቀፍ የትብብር የመግባቢያ ሰነድ ወይም ስምምነት ይመስላል ከገለጻችሁ እንደተረዳሁት። ወደኋላ ልመለስ መቅደላዊት፣ ወደፊት የሚያስኬዱም ሆኑ ስራ ላይ የሚውሉ ኦፕሬሽናል የሚባለውን የሚመለከቱ ተጨባጭ ጠቀሜታዎችን የምናየውን ያህል በሀገሩ በህዝቡ ተጠቃሚ የሚያደርጉ ምን አይነት ለውጦች መጡ? መቼ ይከሰታሉ እነኛ ለውጦች? የብዙዎች ጥያቄ ይመስለኛል፣ ምናልባትም ቀረብ አድርገው የሚያዩት እንደ ብሂሉ ሁሉ የአባይን ልጅ ውሃ ጠማው። ከዛ ሁሉ ሀብት ተጠቃሚ ላልሆነ አገርና ህዝብ፣ በእርግጥ ይሄ አሁን ተገኘ የሚባለው ነገር ምን አይነት ተጨባጭ ለውጥ በህይወቴ ላይ ያመጣል ለሚል ዜጋ በኤሌክትሪክ አቅርቦት፣ በኃይል አቅርቦት በጠቅላላውም ሆነ በኢኮኖሚና ተያያዥ ጥቅሞች እንደ ሀገር የሚያበለጽግ የሚያለማው የልማት ጥቅሞች አብረው የሚታዩ ካሉ፣ በዚህ ደረጃ የትኛው በእርግጥ ተጨባጭ ነው፣ ቅርብ ነው ማለት ይቻላል። በተለይ ደግሞ ስር የሰደደ የኤሌትሪክ አቅርቦት ችግር ላለበት ሀገር ይሄ ምን ይለውጣል? ይሄ ሁሉም ሰው ሁሉም ኢትዮጵያዊ መቅ ይሄ ነው የህዳሴ ግድብ የኢትዮጵያ ውሃ ለእኔ የሚገባ ምን አይነት ኢምፕሊኬሽን አለው የሚለው ትክክለኛ ነጥብ ነው ያነሳው። የህዳሴ ግድብ አምስት ሺህ አንድ መቶ ሀምሳ ሜጋዋት የማምረት አቅም አለው ስንል አጠቃላይ አቅሙን ነው። ግን እያንዳንዷ ስራ የምትጀምር ተርባይን ለኢትዮጵያ በጣም ሲግኒፊካንት የሆነ ኢምፓክት ነው ያለው። ቁጥሮች ስላልከኝ ለማነጻጸር ኢትዮጵያ ለምሳሌ የህዳሴ ግድብ አሁን አራቱ ተርባይኖች ስራ ሳይጀምሩ በፊት ኢትዮጵያ የነበራት አጠቃላይ የኤሌክትሪክ ሀይል አቅም ለአራት ሺ ስምንት መቶ ሜጋዋት አካባቢ ነበር። አምስት ሺህ በለው ለቁጥር እንዲመች፣ ህዳሴ ግድብ ሙሉ በሙሉ ስራ ሲጀምር በእጥፍ ነው የሚጨምረው። ያ ትልቅ ነገር ነው። እሱ የረጅም ጊዜ እቅድ ነው ብለን ብናስበው ራሱ አሁን መጀመሪያ ሁለት ሺ ሀያ ሁለት ላይ ስራ የጀመሩት ሁለቱ ተርባይኖች ሁለት ባለ ሶስት መቶ ሰባ አምስት ሜጋዋት ተርባይኖች ነበሩ። ሰባት መቶ ሀምሳ ሜጋዋት አቅም ያለው ሀይል ነው ወደ ግሪዳችን የተጨመረው። ሰባት መቶ ሜጋዋት ከሁለት ተርባይን ማለት አገር ውስጥ ካሉን ከሌሎች ግድቦች ከአብዛኞቹ ግድቦች የበለጠ አቅም ነው። አሁን እንደገና የገቡት ሁለት ባለ አራት መቶ ሜጋዋት ተርባይኖች ተጨማሪ ስምንት መቶ ሜጋዋት ሀይል ነው ወደ ግሪዳችን የጨመሩት ማለት ነው እነዚህ ሁለቱ ተደምረው ነገር አሁን ባለበት አቅም አንድ ሺ አምስት መቶ ሀምሳ ሜጋዋት ወደ ግሪዱ ተጨማሪ ኃይል እያበረከተ ነው ማለት ነው። ይሄ ቁጥር ትልቅ ነው። ቅድም ያነሳሁልህን ከህዳሴ ግድብ በፊት ኢትዮጵያ የምታመነጨውን ኃይል ካስታወስ ከአራት ሺ ስምንት መቶ ሀገራችን በሙሉ መቶ ሀያ ሚሊዮን ሕዝብ ያለን ኢንዱስትሪ በሙሉ ምንም ኃይል ኃይል የሚጠቀም ኢትዮጵያ ውስጥ ያለ ኃይል የሚጠቀም ነገር በሙሉ የሚንቀሳቀሰው በአራት ሺ ስምንት መቶ ሜጋዋት ነበረ። እሱን አስበህ የእሱን አንድ ሶስተኛ ከአራት ተርባይን ብቻ ከህዳሴ ግድብ ማግኘት ምን ያህል ትልቅ ኢምፓክት እንዳለው እንግዲህ ጅስት ማሰብ ነው አይደለም። ይሄ ማለት ግን አሁን ከህዳሴ ግድብ ሙሉ ለሙሉ ኦፕሬሽናልም ሲሆን ወይም አሁንም ያለን አንድ ሺ አምስት መቶ ሀምሳ ሜጋዋት ቀጥታ እያንዳንዱ ቤት ውስጥ ገብቷል ማለት አይደለም። ዶክተር ጥሩሰውም ቅድም ነካክቷታል። ኃይል ማመንጨት የኢኩዌዥኑ ወይም የጨዋታው አንድ አካል ነው። ሁለተኛው ወይም በሌላኛው ሳይድ ያለው ደግሞ ምንድን ነው? የተመረተውን ሀይል እያንዳንዱ ቤት፣ እያንዳንዱ ኢንዱስትሪ፣ እያንዳንዱ ሰው ጋር ማድረስ ሌላ ትልቅ የቤት ስራ ነው ያለብን። ዲስትሪቢሽን ሲስተም ይሄ ትራንስሚሽን ላይኖችን በየገጠር ከተማው ማስገባት ሌላ ትልቅ የቤት ስራ ነው። ስለዚህ ሀይል ማምረታችን የሀገራችንን አቅም ይጨምራል ለእያንዳንዱ ዜጋ እንዴት ነው ኤሌክትሪሲቲ ከዛ ከኤሌክትሪሲቲ ደግሞ ጋር ተያይዞ የሚመጡ ቤኔፊቶችን ለማድረስ ያለንን አቅም ይጨምራል። ያንን ኦፕሬሽናላይዝ ለማድረግ ያንን ሪያላይዝ ለማድረግ ግን ተጨማሪ ከጎን መሰራት ያለባቸው የቤት ስራዎች አሉ። እነሱ ውስጥ የመጀመሪያው ትልቁ ዲስትሪቢሽን ላይናችን ትራንስሚሽን ላይናችንን በደንብ ማስፋት አለብን። ሀይል ስላለ ብቻ ሁሉም ሰው ተጠቃሚ ይሆናል ማለት አይደለም። የህዳሴ ግድብ አንድ ጥሩ ነገሩ ምንድን ነው? የህዳሴ ግድብ ፕሮጀክት ሁለተኛ አመቱ ላይ ያለ ከህዳሴ ግድብ የሚመረተውን ኤነርጂ ወይም ሀይል ወደ ዋናው ግሪድ የሚያደርሰው ትራንስሚሽን ላይን ተጠናቋል። እሱ ትልቅ ፕሮግረስ ነው፣ ትልቅ ፕሮግረስ ነበር። አሁን ከዛ ደግሞ ከግሪዱ ከዋናው የኤሌክትሪሲቲ ግሪዳችን እያንዳንዱ ቤት ሀይል የሚያደርሱት ትራንስሚሽን ላይኖች ላይ ትልቅ ትልቅ የቤት ስራ መስራት አለብን። ሁለቱ ነገሮች ሀይል ማምረቱ እና ሀይሉን በየቤቱ ማዳረሱ አንድ ላይ ሲሄዱ ነው እያንዳንዱ ሰው እያንዳንዱ ዜጋ ተጨባጭ ነገር ሊያይ የሚችለው ያኔ ነው። ሀይል ከማምረት አቅም አንጻር ኢቨን በአራቱ ተርባይኖች ራሱ በጣም ትልቅ ለውጥ ነው ያለው፣ ለሀገር ውስጥም ለኤክስፖርትም ብንለው ግን ያንን በየህይወታችን ፊል ለማድረግ ይሄ ያነሳሁት ነጥብ ትራንስሚሽን ላይን ላይ መስራት የኢትዮጵያ የሚቀጥለው የቤት ስራ ነው የሚሆነው ብዬ አስባለሁ። ተጨማሪ የረሳሁት ነገር ካለ ዶክተር ጥሩሰው እና ዶክተር ማም ይጨምሩበት። መልካም፣ ከሌላ ተጨማሪ ጥያቄ ጋር ወደ እርሶ ልምጣ ዶክተር ጥሩሰው ያልተነሳ ሀሳብም ካለ እዚሁ ሀሳብ ላይ እንቆይና በመግደላዊት እንደተገለጸው የተመረተው ኃይል ከተጠራቀመበት ማጠራቀሚያ ቋት ብንለው፣ ከዛ ሰዎች መጠቀም በሚችሉበት ፋብሪካዎችም ከሆነ መጠቀም በሚችሉበት፣ ምናልባትም ተደጋግሞ ሲነሳ የኢትዮጵያን አቅም ያጎለበተ ተደርጎ የሚታየው ወደ ውጭ የመላክ አቅም ይኖራል እስከሚለው ድረስ ያለውና የኢኮኖሚ ወይም የልማት ጠቀሜታዎች ሁሉ ይታያሉ። ዶክተር ጥሩሶ ከፖሊሲ አንፃርም እንዲያዩት ነው ይሄን ጥያቄ የማነሳው። ከተግባራዊነት አንጻር ምንድን ነው የሚጠይቀው? በኢትዮጵያ የዛሬ አቅምም ሆነ መቼም አምርቶ ማጠራቀም አይደለም እና አላማው የሚቀጥለውን እርምጃ የሚቀጥለው ምዕራፍ ለመግፋት ምንድን ነው የሚጠይቀው? ሁለተኛ የአቅምም የፍላጎትም ቅድሚያዎቻችንን መስማማት የሚጠይቅ ይመስለኛል። በሩቅ እንደሚያይ በእርግጥ የትኛው ነውስ ማድረግ የሚቻለው ወይስ ሁለቱም ይደረጋል ወይ? በምን መልኩ ነው የሚቀጥለው ምዕራፍ የሚኬደው? ቀደም ብሎ በተነሱትም ላይ የሚታከል የመሰለዎትን አንድ ላይ ማንሳት ይችላል። ክብራትና ክብራን ወጋችን አልተቋጨም። ለአሁኑ ግን ተወያይ እንግዶቻችንን የውሃ ጉዳይ አዋቂዎቹን ዶክተር ጥሩ ሰው አሰፋንና መቅደላዊት መሳይ ደርብን እንዲሁም በውሃ ጉዳይ የሚነሱ ዓለም አቀፍ ውዝግቦች የሚዳኙበትን ሕግ አዋቂው ዶክተር መሐሙድ እሸቱ ትኩዬን እናመሰግናለን።